ሰላም ለህንበርትከ ማይ ከለ ተማይ ዘተመላከ በኩሉ ትውስቱ ዘይት ምስል ማይከከ መንግስተ ሰማያት ክርስቶስ ከመ ዮሐንስ ሰበካ በአፍ ወበድካ በአፍ ወበድካ ም